በኢትዮጵያ የሰሞኑ የኢንተርኔት አገልግሎት መቋረጥ እያነጋገረ ነው። የብሔራዊ ፈተናዎች ስርቆት ስጋት በምክንያትነት ቢገለጽም አስፈላጊውን ሁሉ ጥንቃቄ አድርጌያለሁ ያለው ትምህርት ሚኒስቴር ግን ፈተናው ያለምንም ችግር እየተካሄደ ይናገራሉ። የትምህርት ሚኒስትሩን ዶክተር ጥላዬ ጌጤን ማምሻውን በስልክ ያነጋገረው አሉላ ከበደ ተከታዩን አጠናቅረዋል። የመብራትና ውሃ መቋረጥ የዕለት አጋጣሚው ለሆነው ነዋሪ ይልቁንም ለሩቅ ተመልካቹ የኢንተርኔት ችግር በምክንያትም ያለ ምክንያትም ቀለል ተደርጎ ይታይ ይሆናል። እንደ መብራትና ውሃም ባይሆን ኢንተርኔት የግድ የሆነባቸውን ጉዳዮች ቆየት ብለን እንመለከታለን። ለሰሞኑ የኢንተርኔት አገልግሎት ሄደት መለስ ማለት ታዲያ በምክንያትነት የተወሳው የብሔራዊ ፈተናዎች ስርቆት ስጋት እንደሚባለው አይደለም የሚለው የትምህርት ሚኒስቴር ፈተናዎቹን ለመስጠት የሚያስፈልገኝን ሁሉ ጥንቃቄ አስቀድሜ አድርጌ ያለሁ ይላል የኢትዮጵያ የትምህርት ሚኒስትር ዶክተር ጥላዬ ጌጤ። በአስረኛ ክፍል አንድ ነጥብ አምስት ሚሊዮን ተማሪዎች ከሰኞ እስከ ትናንትና ሮብ ድረስ በሁለት ሺ ስምንት መቶ የፈተና ጣቢያዎች ሰላማዊ በሆነ ሁኔታ ተፈትነው ምንም አይነት ችግር ሳያጋጥም ፈተናቸውን አጠናቀው ወደ ወላጆቻቸውና ወደ የአካባቢያቸው ወደ ክረምት ረፍታቸው ሄደዋል። ዛሬ የአንድ ሺ ስልሳ ስድስት ትምህርት ቤቶች ውስጥ ሶስት መቶ ሀያ ሁለት ሺ ሁለት መቶ ሰላሳ ስምንት የመሰናዶ ሁለተኛ ደረጃ ትምህርት ቤት ተማሪዎች በሀያ ሺ ሰባት መቶ ሀያ ስድስት የፈተና አስፈጻሚዎች በሀገራችን የተለያዩ አካባቢዎች ፈተናውን መፈተን ጀምረው የእንግሊዝኛ ቋንቋ ፈተና ጠዋት፣ ከሰዓት በኋላ ደግሞ የሁለቱ ሂሳቦች የሶሻል ሳይንስ ተማሪዎችና ለተፈጥሮ ሳይንስ ተማሪዎች ለየራሳቸው የተዘጋጀ ፈተና ተፈትነው በሰላም ተጠናቋል። በተመሳሳይ መልኩ ደግሞ የአስረኛ ክፍል የተማሪዎች የመልስ ወረቀት በሀገሪቱ ውስጥ ወደ ክላስተር ማዕከሎች እያሰባሰብን ነው። የተለየ መሆኑ የተገለጸው ቅድመ ዝግጅት የአየር ኃይልና የመከላከያ ሰራዊትን ድጋፍ ጭምር መውሰዱንም ዶክተር ጥላዬ ያስረዳሉ። ከዝግጅቱ በህድመቱ በማሸጉ ስርዓት ደህንነቱ ተጠብቆ በዘመናዊ ቴክኖሎጂ ታግዞ እንዲታተም እንዲታሸግ በሰላሳ ሺህ ሸራዎች ነው። በአንድ መቶ ሰላሳ በላይ በሚሆኑ የጉዞ ሩቶች የክረምቱ ሁኔታ ሊያጓጉዝ ባልቻለባቸው የሀገራችንን አካባቢዎች እና የጸጥታ ችግር ባለባቸው በኢትዮጵያ አየር ኃይል እና በመከላከያ ድጋፍ ፈተናዎቹ በሁሉም ቦታ እንዲሰጡ ተደርገዋል። እያነጋገረ ስላለው የኢንተርኔት አገልግሎት መቋረጥ ግን የብሔራዊ ፈተናዎች ርቆት ጉዳይ ፈጽሞ ምክንያት አይደለም ሲሉ ዶክተር ጥላዬ አጽንኦት ሰጥተው ተናግረዋል። የኢንተርኔቱን መቋረጥ በተመለከተ የትምህርት ሚኒስቴር ስራ ሳይሆን የኢትዮ ቴሌኮም ስራ ነው እንዲህ ነገር ግን እኔ ማረጋግጣልህ ፈተናው ግን አልተሰረቀም። የአስረኛ ክፍል አገር አቀፍ ፈተናዎች በሞባይል መልእክት የፈተና መልሶችን ሲቀያየሩ እንደተያዙ ትምህርት ሚኒስቴር ቀደም ሲል ገልጾ የነበረውን አነሳውባቸው ዶክተር ጥላዬ የአሳሳች መልሶች ስርጭት ያሳሰበው የሚኒስቴር መስሪያ ቤታቸው የወሰደውን እርምጃም ገልጠዋል። ለመልቀቅ እና ለማላወጥ የሞከሩት በሙሉ ከመቶ ሰዎች በላይ ተማሪዎችን እያሳሳቱ ስላስቸገሩ እነሱም በቁጥጥር ስር ውለዋል። ዶክተር ቅላይ ጌጤ አምባይ የኢትዮጵያ ትምህርት ሚኒስትር፣ ለጊዜው አመሰግናለሁ። ዜር ይስጥልኝ። እኔም አመሰግናለሁ። በምትፈልጉ ጊዜ ዝግጁ ነን። ለእናንተ መግለጫ ለ